መዝሙር አንድ መቶ አራት ነፍሴ ሆይ እግዚአብሔርን ባርኪ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ ክብርንና ግርማን ለበስህ ብርሃንህ እንደ ልብስ ብርሃንን እንደ ልብስ ለበስህ ክብርንና ግርማን ለበስህ ብርሃንን እንደ ልብስ ለበስህ ሰማይንም እንደ መጋረጃ ዘረጋህ እልፍኙን በውኃ የሚሠራ ሰረገላውን ደመና የሚያደርግ በነፋስ ክንፍም የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል ለዘላለም እንዳትናወጥ ምድርን በመሠረቷ ላይ መሠረታት። በጥልቅ እንደ ልብስ ከደንሃት። በተራሮችም ላይ ውሆች ይቆማሉ። ከዘለፋህም ይሸሻሉ፣ ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቈላዎች ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግህላቸው፣ ምድርን ይከድኑ ዘንድ እንዳይመለሱ። ምንጮችን ወደ ቈላዎች ይልካል፣ በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሀ አህያዎችም ጥማታቸውን ይረ ይረካሉ። የሰማይም ወፎች ከእርሱ ዘንድ ያድራሉ፣ በድንጋዮች ስንጥቅ መካከልም ይጮኻሉ። ተራሮችን ከላይ የሚያጠጣቸው ተራሮችን ከላይ የሚያጠጣቸው ከሥራህ ፍሬ ምድር ትጠግባለች። የበረሃ አህዮችም ጥማታቸውን ይረካሉ። የሰማይም ወፎች በእነርሱ ዘንድ ያድራሉ። በድንጋዩ ስንጥቅ መካከልም ይጮሃሉ። ተራሮችን ከላይ የሚያጠጣቸው ከሥራህ ፍሬ ምድር ትጠግባለች። ተራሮችን ከላይ የሚያጠጣቸው ከሥራህ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም ሳርንም ለእንስሳ ያበቅላል። ወይን የሰውን ልጅ ደስ ያሰኛል። ወይን የሰውን ልብ ደስ ያሰኛል። ዘይትም ፊትን ያበራል። እህልም የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋልዳሉ። የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች፣ ድንጋዮችም ለሽኮኮች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል። በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ አገልግሎች ለመንጠቅ ጮኋሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪ መሽም ድረስ ወደ ሥራው ይወጣል። አቤቱ ሥራህ እጅግ ብዙ ነው፣ ሁሉን በጥበብ አደረግህ አደረግህ፣ ምድርም ከፍጥረትህ ተሞላች። ይህቺ ባሕር ታላቅና ሰፊ ናት። ይህቺ ባሕር ታላቅና ሰፊ ናት። በዚያ ስፍር ቁጥር የሌለው ተንቀሳቃሽ ታላላቆችና ታናናሾች እንስሶች ሁል እንስሶች አሉ። በዚያ ላይ መርከቦች ይሄዳሉ በዚያም ላይ የፈጠርኸው ዘንዶ ይጫወትበታል ምግባቸውን በየጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ በሰጠሃቸውም ጊዜ ይሰበሰባሉ እጅህን ትከፍታለህ ከመልካም ነገርም ይጠግባሉ ፊትህን ትሰውራ ፊትህን ስትሰውር ይደነግጣሉ ነፍሳቸውን ታወጣለህ ይሞታሉም ወደ አፈራቸውም ይመለሳሉ መንፈስንህን ትልካለህ፣ ይፈጠራሉም፣ የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሁን፣ እግዚአብሔር በሥራው ደስ ይለዋል። ምድርን ያያል፣ እንድትንቀጠቀጥም ያደርጋል። ተራሮችን ይዳስሳል፣ ይጤሳሉም። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፣ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለእርሱ ይጣፍጠው፣ እኔም በእግዚአብሔር ደስ ይለኛል። ኀጢያን ከምድር ይጥፉ አመጸኞች እንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ። ሀሌሉያ።